ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማሪክ ይጎብኙ። ዶክተር እጸገነት አሰፋ በፍሬድ ማየር ዋሽንግተን ዩኒቨርሲቲ የፋርማሲ ባለሙያ ናቸው። ከመሐል ሜዳ ተነስተው አገር አሜሪካ የዘለቁት የከፍተኛ ትምህርት ጥማታቸውን ለማርካትና በላቀ ክህሎት ሙያዊ አስተዋጽኦ ለማበረከት ተልመው ነው። መነሻቸው ገና ከትውልድ እና እድገት ቀዮቻቸው ነው። ጥሩ እንግዲህ ካሳውን በጣም አመሰግናለሁኝ ስለጋበዝከኝ። እኔ የተወለድኩት አዲስ አበባ ነበረ፣ ግን አምስት አመት ሲሆነኝ አባቴ ሲሞት እናቴ በመንዝና ግሼ ውስጥ በዚያ ጊዜ አውራጃ ነበር፣ የዚያ ከተማ መሐል ሜዳ የሚባል ከተማ ውስጥ አስተማሪ ነበረች እን በሷ ጊዜ ጨምራ አስተማሪ ነበረች። ና እንግዲህ እድገቴ ከመንተሪ ስኩል ጀምሮ እንግዲህ ሀይ ስኩል እስከ ጨርስ ድረስ መሀል ሜዳ ነበርኩት። መሀል ሜዳ እንግዲህ አነስ ያለች ከተማ መዳረሻ ስለሆነች ብዙ አክቲቪቲ የሌለባት መለስተኛ እንግዲህ ገጠርም ባይባል የአውራጃ ከተማ እንደመሆኗ ሁሉም መስሪያ ቤቶችም እንደዚህ ተቋሞች አሏት፣ ግን የገጠር ስሜት ደግሞ የሚሰማት ከተማ ነች። እንግዲህ እዚያ ነው ያደግኩት። በዛው ተወስነው አልቀሩም። ከዛ በኋላ ወደ ሀገር አሜሪካ ዘልቀዋል። ወደ ሀገር አሜሪካ ምን ወሰዶት፣ በፈቃዶ ወይስ በግድ ተሳኝተው ነው? በእርግጥ ወደዚህ ሀገር የመጣሁት በፈቃዴ ነው፣ ግድ ነገር አልነበረም። የተሻለ ህይወት ለመፈለግ በተለይም ደግሞ በትምህርት በኩል በሀይ ስኩልም በኤሌመንተሪም ጥሩ የትምህርት ውጤቶች እያመጣሁኝ ነበር። ሆኖም ያተኛ ክፍል ማትሪክስ ወስድ ለዲፕሎማ ነበር ያለፍኩት። በዚያ ምክንያት ብዙ በትምህርት ረገድ መግፋት ወደምፈልግበት ደረጃ የሚደርስበት አቅጣጫ ስላልነበረም ወይም ስላልመሰለኝ እዚህ ሀገር መጥቼ ለመማር ወደ መሰደዱ በፈቃዴ ነው የመጣሁት። አሜሪካ መጥተው ትምህርቶን ቀጥለዋል፣ የገፉበትም ፒኤችዲዎን ይዘው ያሉበት በዚሁ በፋርማሲ ዘርፍ ነው። አልቦ ወደዛ ለምን ተሳበ? ከዛ ባሻገርስ እዛ ደረጃ እንደምን ሊደርሱ በቁ? እዚህ እንደመጣሁን አገር ቤት እያለሁ የነበረኝ የትምህርት ሁኔታ እዚህ መጥቼ ለመቀጠል ብዙ ምርጫ የሚሰጡኝ ሆኖ አላገኘሁትም። ስለዚህ እንደገና ወደኋላ ተመልሼ የናቹራል ሳይንስ ተማሪ ስለነበርኩ ሀይ ስኩል፣ እና ቅድም እንደገለጽኩት ያው በትምህርት ቤት በነበረኝ በፉክክርም በውድድርም ጥሩ የሚባል ደረጃ ነበረኝና በሀይ ስኩል ወደዚያ ነው የተመለስኩት። ወደዚያ ተመልሼ ለማጥናት ስመጣ ናቹራል ሳይንስ ደግሞ እዚህ የተለያየ መንገዶችን ቀይሳል እና ከዚያ ውስጥ ፋርማሲ ለእኔ ተስማሚ የሚሆን ፊልድ ሆኖ እና በዚያ ምክንያት ፋርማሲ ለመግባት ፋርማሲ ስኩል ለመግባት የሚያስችሉ የቅድመ ዝግጅቶችን እንግዲህ ከሀ ጀመርኩ እንደማለት ነው። ይሄ ደግሞ እዚያ የነበረኝን ክሬዲት ወደዚህ ማስተላለፍ እንዳልችል ስለሆነ ትንሽ ዘሚያለ ጊዜ ወስዷል። ግን ያም ሆኖ ወደዚህ አቅጣጫ ነው የፈለግኩት። በዚህ ሂደት ውስጥ ራሱን የቻለ ሰናክሎች አሉ። ስኬት ብቻም አይሆንም እና አንዱ እንደዚሁ የኑሮው ትግል በራሱ ከትምህርቱ ወይም ከቀለሙ ዓለም ባሻገር አንድ ሰው አዲስ ሀገር ሲሄድ አዲስ ህይወት ከታች ጀምረው እና ገር አሜሪካ ውስጥስ ራስዎን አመቻችተው ከማህበረሰቡ ጋር ተዛንቀው ለመኖር ምን አይነት ወቅታዎች ነበሩ? እነዛንስ እንደምን ተወጧቸው? ከባህሉም ሆነ ከቋንቋውም ሆነ እንደዚሁም በሌሎች ዘርፎች ያ ሂደት ምን ይመስል ነበር? የሽግግር ህይወቱ የሽግግር ሂደቱ አንድ ሰው ከሀገሩ በሚወጣበት የሚሰማው የአስተሳሰብ፣ የስሜት፣ የህብረት ባይተዋርነት ብዙ ነገሮችን የሚያጠቃልል ነው። እነዚህ ስሜቶች ሁሉ ያልፋሉ። እንግዲህ መጀመሪያ ስመጣ እኔ ሀገር እንግዲህ ራሴን ከባህል ቋንቋ ያና ማድበቤች ምንደቃቶ ቦታ ምንድን ነው? ራሱ በተለይ አሁን ካለው ጊዜ ጋር ሲወዳደር ሰው በእጁ ኮምፒውተር ይዞ ወዴት እንደሚሄድ ያደርግ እንደሚል ነበረ የመጣሁት እሱ በጣም ትልቅ ቻሌንጅ ነበረ። እና ሁሉን ነገር አንድ ላይ ስታየው በቃ የራሱ ተግዳሮት አለው። እያንዳንዱ የየዕለቱ እርምጃ ተግዳሮት አለውና። እና በመቆየት ደግሞ ያው ከስተት የሚ እየተማክ ሁኔታም እየተማክ መልመድ ማወቅ ስያለው ግን ከሁሉ በላይ ለእኔ ትልቅ ተዳሩት የነበረው ናፍቆት ነው። ይሄ ናፍቆት አንድ ሰው ሀገሩን ትቶ ከቤተሰብ፣ ሀገር፣ ጓደኛ ተለይቶ የሚወጣበት ስሜት እጃ ማለት ሳይሆን ከማንነት ጋር በተያያዘ መለየት የመቆረጥ አጠለቅ ያለ ጎዶሎነት ተሰምቶ ነበረ። ይሄ ቻ ወይ ምክንያቱም ሁሉ ነገር ከሀ መጀመር የሚለው ነገር ጥሩ ውሳኔ ወሰኛለሁ ወይ ብለህ በራስ ላይም አለመተማመንን ያመጣል። እንደገና ሁሉ ያ በፊት ማልፈልገው የሚሆን የሚመስል ነገር እንኳን የምናፍቀው ብዙ ጊዜ ለሁለት ያህል ታገለኝ ሴት ነው የነበር እንዲህ በናጠቃ ቤተሰብን ሀገር መናፈቅ ሚዝ ደግሞ እንደዛሬ በየረቷ እስኪመት ድረስ የተያያዘ ስላልነበረ ያም ደግሞ አንዱ ተጽዕኖ ነበረ እና እንግዲህ እኔ ወደዚህ መልመድ ወደ መዛመድ እንግዲህ እንዴት መጣሁ ለማለት ካስፈለገ እንግዲህ የመጀመሪያው እዚህ በተለያየ በድናም እንዲሁም ጓደኝነትን በፊት ከኔ በፊት የምትማቃቸው ሰዎች ነበሩና በኋላም ደግሞ በዚህ ባለኝ ቆይታ የተዋወቅኳቸው የሀገራችን ሰዎች ነበሩና በጣም በብዙ ረድተውኛል። ትልቁ ለመሸጋገር መንገድ ዋና ተጽዕኖ የፈጠሩ ናቸው ብዬ አስባለሁ። እንዳልኩት ቦታን በማሳየት ያገር በማስለመድ የአገር ባህልና አኗኗር ዘይቤ እነሱ በተረዱት መጠን በወቅቱ አቅጣጫን በመንገድ በማበረታታት እና የሚያስፈልጉ ቁሳቁሶች ሳይቀር በማሟላት ትልቅ ትልቅኛ ተጫውተዋል። እንግዲህ ሌላው ደግሞ እ በዚህ ሀገር ስመጣ ምን ማድረግ እንደምፈልግ መወሰን በሚያስችለኝ እድሜ ስለነበረ ትኩረቴን በመማር ላይ አድርጌ ነበር። ይሄ ጎል ሴቲንግ የሚባለው ነገር ነበር በጭንቅላቴ ስራኔ በተለያየ እዚህ ስትመጣ ሀሳብን ሊሰርቁ ከሚችሉ ድምጾች በእነሱ ሳልወሰድ አቅጣጫ እንዲዝረርቶኛል እና አገሩንም ለመልመድ እራሱ የትምህርት መፈለጉ ና ወደ ትምህርት ቤት የሚሄዱ ጉዳይ ትልቅ አቅጣጫ ሰጥቶኛል። እንደገናም ደግሞ በቃ ለመልመድ መስመር ውስጥ ገባሁ ብዬ የማስብበት መንገድ እንግዲህ ረዘም ላለ ጊዜ አሜሪካ ውስጥ ቆይተዋል። ከእርሶ በኋላም እንደዚሁ በርካታ ኢትዮጵያውያን ፍልሰተኞች ወደ አሜሪካ ይመጣሉ። ምናልባትም ለሚቀጥሉት ትውልዶች እንዲሁ ሳይቋረጥ በተከታታይ ወደዛው ሊዘልቁ ይችላሉ። አዲስ ለሚገቡ ኢትዮጵያውያን ወገኖች በተለይም ደግሞ ለሴት እህቶቻችን ከእርሶ ተሞክሮ አኳያ ኑሯቸውን በቀላሉ አሳክተው ለመኖር እንዲችሉ ከማህበረሰቡም ጋር እንደዚሁ ተዋደው መዝለቅ እንዲችሉ ከተሞክሮ ምክረ ሀሳቡ ምን ይሆናል? ለኢትዮጵያውያን ወገኖች ዋናው ተዋናይ ባለቤቱ ነው ብዬ አስባለሁ። እና ሰዎች ሀገርን ለቀው ወይም ደግሞ ከአንድ ቦታ ወደ ሌላ በሚሄዱ ጊዜ ምን ማድረግ እንደሚሄዱ የተወሰነ ሀሳብ ይኖራቸው ይገባል። ስለሚሄዱበት ቦታ እዚያ ስላለው ሁኔታ፣ እነሱ ማድረግ ከሚፈልጉት ነገር ምን እንደሆነ የተወሰነ ግንዛቤ በእርግጥ በቦታው ሆኖ ማየት ለዚያ ነገር እንደ ሁኔታው መልስ መስጠት አንድ አይሆንም። ቢሆንም ትንሽ ቤዝላይን የሆነ አንደርስታንድ ሊኖረው ይገባል ሰው ወደ አንድ ቦታ ሲሄድ። ምክንያቱም አንዳንድ ጊዜ የነገሩ አዲስ መሆን አይምሯችን ሊቀበሉ የሚችልበት ደረጃ የሁላችንም የተለያየ ነው እና የተወሰነ ዝግጅት ያስፈልገዋል ብዬ ያስባለሁን ለዚህ ሌላው እንግዲህ ሴት የመሆን ነገር እና በተለይም ደግሞ እዚህ ዋናው ካልቸር ባልሆነበት ቦታ ሁለተኛ ተግዳሮት ይሆናል። ግን ያም ቢሆን ሰው ምን ማድረግ እንደሚፈልግ በራሱ በልቦናው ነው አውቆ ለዚያ ውሳኔና ዝግጅት ካለው እነኚህ ነገሮችን ትልቅ ትኩረት ሳይሰጥ መደናቀፊያ ሳያደርጋቸው የነገሮችን መኖር መገንዘብ አስፈላጊ ይሆናል ግን ሰው ሊሄድ ካለበት እርምጃ እንዲያስቀረው ደግሞ ያን ያህል ክብደት ሰጥቶ በዚያ ነገር ውስጥ ተሰነካክሎ መቅረጥ እንዳይኖር ያስፈልጋል። ይህ የራሴ ተመክሮ ይሄ ነው። እኔ በእርግጥ እናቴን አስተማሪ የመሆኗ ነገር መጀመሪያ ይ ሴት የሚለው ነገር ብዙ በተለይ በሀገራችንም ባለሁበት ጊዜ ውስጥ ይህን ያህል እንትን አልነበረውም። እዚህ ስመጣ ግን ሴትም መሆን ጥቁርም መሆን ሚግራንትም መሆን እነዚህ የተደራረቡ ተጽዕኖዎች ናቸው። ግን እኔ ምን ማድረግ እፈልጋለሁ ወደሚለው ላይ ሁል ጊዜ አትኩር ስለነበረ ለእንዲህ ነገሮች የምሰጠው ምላሽ ያስከላ አልነበረም። ስለዚህ ይህንን እመክራለሁ። ሁኔታውን አንደርስታንዲንግ ሰው እንዲኖር ሲመጣ ትንሽ ኢንፎርሜሽን እንዲኖረው፣ ግን በራሱ ደግሞ ምን ማድረግ እንደሚፈልግ ወስኖ ለዚያ ዝግጅት ራሱን ማቅረብ ያስፈልገዋል ብዬ አስባለሁ። እንደሚያውቆት አሁን ያለንበት ጊዜ በተለይም እውቀት ምጣኔ ሀብት ወይም ኖሌጅ ኢኮኖሚ የሚመራበት ወቅት ነው። ብዙ ፉክክሮች አሉ። በተለይም ለአዲስ ወጣት ለሆኑ ወገኖች እንደ ቀድሞው በአብዛኛው በጉልበት ስራዎች ተሰማርቶ መግፋት ብዙ አዝላቂ የማይሆንበት ጊዜ ላይ የምንገኘው እና የትምህርት ቁልፍ ጠቀሜታው ምንድን ነው? በሀገር አሜሪካን ውስጥ ትምህርት የቀሰሙ ሰዎች ምን መልካም እድሎች አሏቸው? ያ ህይወታቸውን ከመለወጥ አኳያ ፋይዳው ምን ያህል ነው? ትምህርት አሁን እዚህ ሀገር በመጣሁበት ጊዜ ሰው ባይማርም በሌላም መንገድ የመኖር አሁን አንተም እንደጠቀስከው ሰው ባለው ደረጃ የመኖሩ መስኩ ሰፊ ነበር። አሁን ግን መማር የሚባለው ነገር እንደውም ደግሞ ገፍቶ የመሄድ ነገር ግድ የሚያሰኝበት ሁኔታ ነው። በተለይም ለወጣቶች እኔ የምመክረው አሁን ምን ማድረግ እንደሚፈልጉ መጀመሪያ መወሰን ላይ አትኩረው። ከዚያ በኋላ ግን ያንን በትምህርት ሊደግፉት ይገባል። ምክንያቱም ውድድሩ ከፍተኛ ነው። የትምህርቱም አይነት የሚደረገውም ስራ ያለው የሪሶርስ ሊሚትድ መሆን፣ እነዚህ ነገሮች ሁሉ በተለይም ደግሞ እንደ የሌላ ሀገር ሰው ሆኑ በዚህ ሲስተም ውስጥ ሲኖር በቂ ትምህርት እንኳን በቂ ነው ማለት አይቻልም። ከዚያ ማለፍ አለበት። ስለዚህ አንድ ሰው ራሱን ማዘጋጀት ያለበት በሚኒመም ሪኳየርመንት ሳይሆን ከዚያ ኤክሲድ አድርጎ አይንን መሳብ፣ ፍሬዎችን መሳብ፣ ከተወዳዳሪዎቹ ኩል ወይም ከዚያ በላይ ሆኖ ለስራም ዝግጁ መሆን ያስፈልጋል። እና እኔ አሁን በነበርኩበት ዘመን ትምህርት ዋናው በቃ ለህይወት መለወጫ መንገድ ነው ተብሎ ነበር። በመሀል ደግሞ አሁን እዚህ መጥቼ ሳይ ትምህርት ብቻም አልነበረም የህይወት መለወጫ። አሁን ግን እንደገና እንደውም በረቀቀ መጠን፣ ከፍ ባለ መጠን ትምህርት በቃ ህይወት የማሻሻያ የመገንቢያ መንገዱ ትምህርት እንደሆነ ነው የምረዳው። ከዶክተር እጸግነት አሰፋ ጋር ያካሄድ ነው ቃለምልልስ በዚሁ አልተገታም። በቀጣዩ ክፍለ ዝግጅታችን ስለ ዩኒቨርስቲ ምረቃቸውና የፋርማሲ ሙያ የአሜሪካና የኢትዮጵያ ፋርማሲ አሰራሮችን፣ የቤት ግዥና ሽያጭ ሙያ ስምሬታቸውን አንስተው ይናገራሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።